እስራኤል ሰኞ ዕለት በዋና ከተማዋ ቤሩት ጨምሮ ሊባኖስ ውስጥ በሚገኙ ከስምንት መቶ በላይ ኢላማዎች ላይ ጥቃት አድርሳለች። ይህም በሺዎች የሚቆጠሩ ሰዎች አካባቢያቸውን ጥለው እንዲሰደዱ አድርጓል። የእስራኤል የአየር መቃወሚያ ስርዓት ሰኞ ማምሻውን ከሊባኖስ የተወነጨፉ ሮኬቶችን ማምከን ቢችልም በመካከለኛው ምስራቅ መጠነ ሰፊ ግጭት ሊፈጠር ይችላል የሚለው ስጋት ግን አሁንም እንዳየለ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዋይት ሃውስ ለጋዜጠኞች ባደረጉት ንግግር አሜሪካ በቀጠናው ከሚገኙ አጋሮቿ ጋር እየሰራች ነው ብለዋል። ሰዎች በሰላም ወደ ቤታቸው መመለስ በሚችሉበት መልኩ ሁኔታውን ለማረጋጋት እየሰራን ነው። ባለፈው ሳምንት እስራኤል የድምፅ መገናኛ መሳሪያዎችን በመጠቀም አሜሪካ አሸባሪ ስትል በፈረጀችው የሂዝቦላ ቡድን አባላት ላይ ግድያ ፈጽማለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም እስራኤል የምታካሄደውን ወታደራዊ ዘመቻ አጠናክራ እንደምትቀጥል ተናግረዋል። ስጋት እስኪደርስብን አንጠብቅም፣ አስቀድመን እንገምታለን። የትኛውም ቦታ ይሁን፣ በማንኛውም መድረክና በየትኛውም ጊዜ ከፍተኛ ባለስልጣናቱን እናስወግዳለን፣ አሸባሪዎችን እናስወግዳለን፣ ሚሳይሎችን እናስወግዳለን። እናም ገና ብዙ የምናደርጋቸው ነገሮች አሉ። የእስራኤል ጦር ቃል አቀባይ ዳንኤል ሀጋሪ በበኩላቸው ሊባኖሳውያን ሲቪሎች ከወታደራዊ ማከማቻ አካባቢዎች እንዲርቁ ሰኞ ዕለት አሳስበዋል። ሂዝቦላ እነዚህን የጦር መሳሪያዎች እስራኤልን ለማጥቃት ሊጠቀምባቸው ይፈልጋል። እኛ ደግሞ ያንን አንፈቅድም። ስለዚህ ለራሳችሁ ደህንነት ስትሉ ከነኚህ አሸባሪዎች ራቁ። የአየር ጥቃቱን ተከትሎ የሊባኖስ ካቢኔ አስቸኳይ ስብሰባ ያካሄደ ሲሆን የተባበሩት መንግስታት ድርጅትም ማስጠንቀቂያ አስተላልፏል። ኢምራን ሪዛ በመንግስታቱ ድርጅት የሊባኖስ ምክትል ልዩ አስተባባሪ ናቸው። ባለፈው ሳምንት ያየነው ድንገተኛና እጅግ አስደንጋጭ ነው። በሲቪሎች ላይ ያስከተለው ተጽዕኖም ከፍተኛ ነው። ዋይት ሀውስ ለችግሩ ዲፕሎማሲያዊ መፍትሄ ለማምጣት እየጣረ መሆኑን ሰኞ እለት አስታውቋል። ዋሽንግተን ዲሲ በሚገኘው የመካከለኛው ምስራቅ ተቋም ከፍተኛ ጥናት አጥኚ የሆኑት ኒምሮድ ጎረን ግን በእስራኤልና በሐማስ መካከል አንድ አመት ለሚጠጋ ጊዜ ሲካሄድ በቆየው ጦርነት የተኩስ አቁም ስምምነት የሚደረስበት አይመስልም ሲሉ ለአሜሪካ ድምጽ ተናግረዋል። ከዚህ በኋላ የጋዛ ተኩስ አቁም ስምምነት መፍትሄ አይሆንም፣ ምክንያቱም ተፈጻሚ ስለማይሆን። ስለዚህ የዩናይትድ ስቴትስ እና ሌሎች ዲፕሎማሲያዊ ጥረቶች እንዴት ውጤታማ ሊሆኑ እንደሚችሉ ግልጽ አይደለም። ግጭቱ የጀመረው ባለፈው አመት ጥቅምት ወር ላይ ዩናይትድ ስቴትስ አሸባሪ በላይ የፈረጀችው የሐማስ ቡድን በእስራኤል ላይ ባደረሰው ጥቃት ከ ከአንድ ሺህ በላይ ሰዎች ከተገደሉና ሁለት መቶ ሀምሳ ሰዎች ከታገቱ በኋላ ነው። እስራኤል በምላሹ የወሰደችው እርምጃ ጋዛ ውስጥ ከ41 ሺ በላይ ሰዎች መገደላቸውን የሀገሪቱ ጤና ሚኒስትር አስታውቋል። በካትሪን ጂፕሰን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።